እግዚአብሔር አምላካችን የተመሰገነ ይሁን። የዛሬው መልእክቴ ከሰሞኑ ከክሪስማስ ጋር የተያያዘ ሆኖ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ የተመሰረተ ነው እና መልአኩ ወደ ማርያም መጥቶ ቁጥር 30 ላይ የተናገራት ቃል እንደዚህ ነው የሚለው መልአኩም ለሷ ማርያም ሆይ አትፍሪ፣ አንቺ ከእግዚአብሔር ዘንድ ሞገስ አግኝተሻልና እነሆ አንቺ በማህፀንሽ ትጸንቻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ፣ ብሎ ከተናገረው ላይ እና ከሌሎች የመጽሐፍ ቅዱስ ክፍሎች ላይ የተውጣጣ መልእክት ነው እና እንደ መግቢያ የምናገረው ይሄ የመልአኩ ንግግር ለማርያም በዚህ ክፍል የምናየው አሁን እያየነው ያለነው በክሪስማስ ወቅት ዋነኛ ታሪክ ነው። ክሪስማስ ሲነሳ በቤትም ይሁን በቤተክርስቲያን ክርስቲያን ይሄ የማይነበብበት ጊዜ የለም ማለት ይቻላል። መልአኩ ከእግዚአብሔር ተልእኮ ነው ወደ ማርያም የመጣው። እንዲሁም ለድንግል ማርያም የሰጠው መልእክት ከእግዚአብሔር ተልእኮ የመጣ ነው። በእርግጥ ይሄ የሆነው ጌታ ሊወለድ ዘጠኝ ወር አካባቢ ሊሆነው ሲል እና ይሄ ክፍል አሁን የምናየው ክፍልና ብዙ የብሉይ ኪዳን እና የአዲስ ኪዳን ክፍሎች የሚያሳዩን ይሄ ሞገስ አግኝተሻል የሚለው ቁጥር ሰላሳ ላይ እና በአማርኛ ጸጋ ተብሎ የሚጠራው የእግዚአብሔር ቃል በጣም በጣም በተለያየ ጊዜ ሲጠቀስ የኖረ የእግዚአብሔር ቃል ነው እና በሂብሩ እንደዚህ የሚሉ ቃሎች አሉት ለዚህ ለጸጋ ወይም ለሞገስ ኬሴድ የሚባል የሂብሩ ቃል አለ። በተለይ መዝሙር 89 ብታነቡ ይህን ቃል በተደጋጋሚ ታገኙታላችሁ። ኦፍኮርስ በሂብሩ ቋንቋ ምን የሚል ነው? ዘላቂ የሆነ የቃል ኪዳን ጸጋ የሚል ነው። የቃል ኪዳን ጸጋ ነው። የቃል ኪዳን ሞገስ ነው። እግዚአብሔር በገባው ቃል ኪዳን መሠረት ሰዎችን የሚያድንበት፣ ለሰዎች ነፃ ምሕረቱን የሚሰጥበት አሰጣጥን የሚገልጥ ቃል ነው። ቀጥሎ በአማርኛ ይሄኛው በዚህ በቀጥተኛው ትርጉም ላይ በተለያየ ቦታ ምን ተብሎ ተገልጧል? የፍቅር ደግነት ተብሎ ተገልጧል። በቀጥታ የፍቅር ደግነት ነው። እግዚአብሔር ፍቅር ነው። እግዚአብሔር ደግ ነው። በፍቅሩ የሚሰጠውን ደግነት የሚያሳይ ነው። የሚቀጥለው ለጸጋ ወይም ለሞገስ በሂብሮ የተገለጠው ቃል ሄን የሚል ቃል ነው። እና ይሄም ሞገስና ጸጋ ማለት ነው። ግን ፈጣን በሆኑ ሁኔታዎች ላይ አንድ ሰው አጣብቂኝ ውስጥ ችግር ውስጥ ሲገባ እግዚአብሔር የሚገልጠውን የደግነት መግለጫ የሚያሳይ ነው ተብሎ ነው የሚታወቀው። ሶስተኛው ራካም የሚል ነው። ይሄ ርኅራሄና ምሕረት ተብሎ እየተገለጠ ነው። በእግዚአብሔር ጥልቅ በሆነ ስሜት ለሰዎች አዝኖ በርኅራሄ የእናትነት አይነት እንክብካቤን የሚገልጽበት ሞገስ እና አሁንም ጸጋ ማለት ነው። በግሪክ ግን አንድ ቃል ነው ያለው። በግሪክ ካሪስ ነው የሚለው። ካሪስ የሚል ስም ሰዎች ሲሰጡ ሰምታችሁ ታውቃላችሁ። ለጸጋና በአማርኛ ሞገስ፣ ጸጋ ተለዋዋጭ ቃሎች ናቸው። አሁን ለምሳሌ ቅድም ሉቃስ አንድ ቁጥር ሰላሳ ላይ ያነበብነው አንቺ ከእግዚአብሔር ዘንድ ሞገስ አግኝተሻል የሚለው በግሪክ ካሪስ ነው የሚለው ጸጋ ነው። በአማርኛ ግን ሞገስ ነው ብለን የተረጎምነው እና ጸጋና ሞገስ ተለዋዋጭ ቃሎች እንደሆኑ በአማርኛ ላይ ማሰብ ጥሩ ነው። ግን ግን ግን በእግዚአብሔር ዘንድ ጸጋ ወይም ሞገስ የሚገኘው እንዴት ነው የሚለውን ጥያቄ መጠየቅ በጣም አስፈላጊ። እንዴት ነው እግዚአብሔር ጸጋ ወይም ሞገስ ለሰዎች የሚሰጠው ወይም ደግሞ በምንድን ነው የሚለውን ጥያቄ መጠየቅ አግባብ እንዳለው አስባለሁ እና ይህን በተመለከተ ጥቂት ከዚህ ከልደት ጋር በተያያዘ ጥቂት ነገሮችን እንድናይፈልጋሉ የመጀመሪያው ከቃሉ ታሪክ፣ ጸጋ የሚገኘው በነፃ ነው። አሁን የዋናው ርዕሴ አይታችሁት ከሆነ ወደኋላ ብንመለስ ምንድን ነው የሚለው የጸጋ ታሪክ ነው የጸጋ ታሪክ የጸጋ ታሪክ መጽሐፍ ቅዱስ ላይ ያለ ታሪክ ነው። በሰዎች ሁሉ በአማኞች ሕይወት ውስጥ ሁሉ የሚታይና የታየ ታሪክ ነው። ግን የጸጋ ታሪክ ምንድን ነው የሚያሳየው ምንድን ነው? ጸጋ የሚለውን ስናይ የተገኘ ነገር እንጂ ያልተገዛ ነገር ነው የሚያሳየው። አሁን እዚህ ጋር ሉቃስ 1 30 ላይ ለማርያም የተነገራት ጸጋን አግኝተሻል ብሎ ነው መልአኩ የነገራት እና ከቃሉ ታሪክ ከጸጋ ታሪክ ስንመጣ ጸጋ የሚባለው ነገር ወይም ሞገስ የሚገኘው በነፃ ነው። ጸጋ ወይም ሞገስ የሚለው ቃል ከነ ትርጉሙ በተጻፈበት ቦታ ሁሉ ላይ ጸጋ ወይም ሞገስ የነፃ ስጦታ ሆኖ ነው የቀረበው። በነፃ ሰጪውም ራሱ እግዚአብሔር ብቻ ነው። ማንም ሰው ሰው ለሰው ስጦታ መስጠት ይችላል፣ ግን ይሄኛው በጣም የተለየ ልዩ የሆነ ስጦታ ነው። እግዚአብሔር ለሰዎች የሰጠው ስጦታ፣ ሰዎች ለሰዎች የሚሰጡት ስጦታ ነፃ ሊባል ይቻላል ከ በሆነ መጠን ከምንም ነገር ጋር ሳያያይዙ የሚያደርጉት ደግነት ወይም ስጦታ የጸጋ ስጦታ ሊባል ይቻላል። ሰዎችም የሚያደርጉት ግን የእግዚአብሔር ከሰዎች መሰጣጣት በጣም የበለጠና አስደናቂ ነው። በሰዎች ልጆች ታሪክ ከሰዎች መካከል አንድ ነገር ከአንድ ነገር ጋር ሳያያዝ ለሰዎች መልካም የሚያደርጉ በጣም በጣም ጥቂት ሰዎች ናቸው። በአንድ ነገር ከአንድ ነገር ጋር ሳያያይዙ ለሰዎች በጎ የሚያደርጉ የሆነ ሆኖ፣ አንድ ነገር ወይም ደግነት በነፃ ከተደረገ ያ የተደረገው ነገር የጸጋ ስጦታ ወይም ሞገስ ነው የሚሆነው። አሁን ይህንን ለማስረዳት ኤፌሶን ምዕራፍ 2 ከቁጥር 7 እስከ 9 ያለውን ማንበብ በግድ ያስፈልጋል። ተመልከቱ። ኤፌሶን ምዕራፍ ሁለት ላይ ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ሲጽፍ ምንድነው ያለም ያም በሚመጡት ዘመናት ለእኛ ያለውን እጅግ በጣም የላቀውን የሱን ጸጋ ባለጸግነት በሱ ደግነት በክርስቶስ ኢየሱስ በኩል እንዲያሳይ ነው። ኤፌሶን ምዕራፍ ሁለት ከቁጥር አንድ ጀምሮ የሚያሳየው እኛ በኃጢአታችን ሙታን በነበርንበት ጊዜ እግዚአብሔር ልጁን ክርስቶስን ለእኛ ሰጥቶን ከክርስቶስ ጋር ምን አድረገን ይላል? ሕይወት ሰጠን አንስቶ ሕይወት ሰጠን ብለው ያንን እያስረዳ መጥቶ ነው። ይሄ ሁሉ የሆነው በሚመጡ ዘመናት ለእኛ ያለውን እጅግ በጣም የላቀውን የእሱን ጸጋ ተመልከቱ። የእሱን ጸጋ ጸጋው ራሱ ምን አይነት ነው? ባለጸግነት የሞላበት ነው። እጅግ በጣም የተትረፈረፈ ነው። የሆነ ንፉግነት ወይም ደግሞ ስስት ስስት ያለበት ነገር አይደለም። የጸጋው ባለጸግነት በሱ ደግነት በጣም የሚገርሙ ቃሎች ናቸው የተቀመጡት በክርስቶስ ኢየሱስ በኩል እግዚአብሔር እንዲያሳይ ነው። ጌታ ኢየሱስ ክርስቶስን ሞቶ እንዲነሳ ያደረገው ስለዚህ ይልና ቁጥር ስምንት ላይ በእምነት በኩል በጸጋ ድናችኋል ብሎ ያም ከራሳችሁ አይደለም፣ እሱ የእግዚአብሔር ስጦታ ነው ብሎ ቁጥር ስምንት ይደመድምና ቁጥር ዘጠኝ ለምንድን ነው ይሄ ሁሉ የሆነው? ማንም ሰው እንዳይመካ ከስራዎች አይደለም ብሎ ነው የሚናገረው። አሁን ጸጋ የስራ ውጤት አይደለም፣ የእግዚአብሔር የደግነቱ የቸርነቱ ውጤት ነው። እግዚአብሔር በጣም ደግ በመሆኑ ደግነቱ ጸጋው እጅግ በጣም የተትረፈረፈ በመሆኑ በክርስቶስ ኢየሱስ በኩል ይህንን ለማሳየት ኢየሱስ ክርስቶስን ከቅድስት ድንግል ማርያም እንዲወለድ አድርጎ ለእኛ የሰጠን ምሕረትና ቸርነቱ ነው። ይሄ በነፃ ነው። ስለዚህ በዚህ በኤፌሶን ግልጽ እንደተደረገው ደህንነት ወይም ከእግዚአብሔር ጋር ታርቆ ከእግዚአብሔር ጋር እኩል ለመራመድ ወይም ህብረት ለማድረግ በሱ ምሪት ለመኖር የሚቻለው አስደናቂው ጸጋ በህይወታችን ሲገለጥ ብቻ ነው። እዚህ ጋር እንደተገለጠው እግዚአብሔር ሰዎች ባደረገላቸው ነገር እኔ ነኝ ይሄ ጥሩነቴ፣ ደግነቴ፣ ይሄ እንደዚህ አይነት ዘሬ ወይም እንደዚህ አይነት ምርጥነቴ ይህንን አስገኘልኝ እንዳንል እግዚአብሔር ያደረገውን ነገር በሙሉ ያደረገው በነፃ ነው። እዚህ ጋር አንድ ነጥብ አለኝ እግዚአብሔር ሰዎች እንዳይመኩ ከእሱ ጋር የታረኩት ወይም ተቀባይነት ያገኘሁት በእሱ ዘንድ በዚህና በዛ ምክንያት ነው እንዳይሉ፣ ወደ ክርስቶስ ብቻ እንዲመለከቱ ግልጽ አድርጎ ለሰዎች የገለጸው እውነታ ነው። ስለዚህ አንዳንድ ጊዜ አንዳንድ ሰዎች እግዚአብሔር እንዲምራችሁ ይህን ያህል ገንዘብ መስጠት አለባችሁ ወይም እንዲህ ማድረግ አለባችሁ የሚሉ ሰዎች ቢመጡ ኖ ጸጋ በነጻ የተሰጠ ስጦታ ነው መጽሐፍ ቅዱስ እንደዛ ነው የሚለው ብለን አቋማችንን መያዝ አለብን። ሁለተኛው ነጥቤ ከመልአኩ ንግግር ጸጋ የሚገኝ ነው የሚል ነገር አለኝ። ማርያምን ያናገራት መልአኩ መግለጫ ወይም የመላእክቱ መግለጫ ወይም የመልአኩ መልእክት የሚመጣው መሲህናት እንድትሆን ማርያም ተመርጣ እንደነበረ ነው። ከሴቶች መካከል እንደተመረጠች ይናገራል። የማርያም ድንግል ሆኖ ወንድ ልጅ ለመውለድ መመረጧ የእግዚአብሔር ዘላለማዊ እቅድ ነው። እኔ እዚህ ማስታወሻ ላይ አንድ ነገር አስቀምጫለሁ። ይሄ የማርያም የጌታ ኢየሱስ ክርስቶስን መውለድ የዘፈቀደ ነገር ሳይሆን፣ በአጋጣሚ እሷ ጋር የመጣ ነገር ሳይሆን በእግዚአብሔር እቅድና በእግዚአብሔር ፈቃድ እየተደረገ ነገር ነው። ይህንን በደንብ መረዳት ያስፈልጋል እና ይህንን ለመረዳት ገላትያ ምዕራፍ አራት ከቁጥር አራት እስከ አምስትን እንደ ማስረጃ ጽፌዋለሁ። ገላትያ ምዕራፍ አራት ላይ ምን ይላል? ነገር ግን የዘመኑ ፍጻሜ በመጣ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተደረገውን የራሱን ልጅ ላከ። ከሴት የተወለደውን ከሕግ በታች ልክ እንደኛ ሕግ የሚታዘዝ አድርጎ ላከው ከሕግ በታች የነበሩትን እነሱን ለማዳን፣ ያም እኛ የጸጋ ልጅነትን እንድናገኝ ነው ብሎ ይደመድመዋል ጳውሎስ። በጣም የሚገርም ነው። ልክ ጌታ ኢየሱስ ክርስቶስ ምናልባት ይህንን ከዚህ በፊት ስናገር አልሰማችሁኝ ከሆነ በመጠኑ ብናገረው ጥሩ ነው መሰለኝ። አሁን ጌታ ኢየሱስ የተወለደበት ዘመን የተወለደበትን ዘመን ስትመለከቱ ልክ የባቢሎን መንግስት ግዛት ነበር። የባቢሎን መንግስት ገዢ የነበረው ናቡከደነጾር ያየውን ህልም ዳንኤል ፈታለት እና አራት ተከታታይ መንግስታት እንደሚመጡ እግዚአብሔር እንደገለጠለት ዳንኤል አስረዳው ለናቡከደነጾር። ከዛ የባቢሎን መንግስት ቀጥሎ፣ የፋርስ መንግስት ቀጥሎ፣ የሄሌኒስቲክ መንግስት ወይም ደግሞ የግሪክ መንግስት የምንለው ቀጥሎ፣ የማን መንግስት? የሮም መንግስት መጣ። በሮም መንግስት ጊዜ ነው ጌታ ኢየሱስ የተወለደው። እና ይሄ የሄሌኒስቲክ መንግስት ከሮም መንግስት የነበረው በፊት የነበረው የአሌክሳንደር ዘግሬት መንግስት በጣም አስደናቂ ታሪካዊ ክስተት ነበር። እግዚአብሔር ነው ሆን ብሎ ያመጣው። የአሌክሳንደር ዘግሬት እና የግሪክ መንግስት በምድር ላይ እንዲመጣ እግዚአብሔር በማድረጉ የግሪክ ቋንቋ በዓለም ላይ ምን ተብሎ ይጠራል? ፍራንክ ሊንጓ ፍራንካ ተብሎ ነው የሚታወቀው። የዓለም ሁሉ ቋንቋ እንዲሆን እግዚአብሔር አድርጎ ነበር። ከዛ የተነሳ ነው አዲስ ኪዳን በግሪክ እንዲጻፍ እግዚአብሔር ያደረገው። በጣም የሚገርም ቋንቋ ነው ግሪክ። ለእያንዳንዷ ነገር ቃል አለው፣ የእያንዳንዷ ነገር መግለጫ በጣም አስደናቂ ናት። ግሪክ ብታጠኑ ሰዋስው እና አቀነባበሩ ለእግዚአብሔር ቃል ብቁ ተደርጎ የተመረጠበት መንገድ ልክ በዛ መንገድ ተመቻችቶ ነው። ጌታ ኢየሱስ ሮማውያን ይናገሩት ነበር። የትኛውም የሮም ክፍል ውስጥ የግሪክ ቋንቋ ተነጋሪ ነበር። በዛ ምክንያት ነው ልክ ዘመኑ ሲደርስ አስፈላጊው ጊዜ፣ ሁኔታዎች ሁሉ፣ ፖለቲካ ሁሉ ተመቻችቶ በዛ አይነት ሁኔታ ነው ጌታ ኢየሱስ ክርስቶስ እንዲወለድ ያደረገው። ገላትያ ምዕራፍ አራት ይህንን ነው የሚያሳየው። ነገር ግን የዘመኑ ፍጻሜ በመጣ ጊዜ አንድ መቶ ዓመት ቀደም ብሎ አይደለም፣ አንድ መቶ ዓመት ዘግይቶ አይደለም። ልክ እግዚአብሔር ባቀደው እቅድ መሰረት የሆነ ነገር ነው። በነገራችን ላይ እኛም እዚህ በህይወት ያለ ነው። የዛሬ አንድ መቶ ዓመት በፊት አይደለም፣ ከዛሬ አንድ መቶ ዓመት በኋላ አይደለም። ልክ በዚህ ዘመን እግዚአብሔር አቅዶ ነው እንድንወለድ፣ እንድንኖር ያደረገው ክብር ሁሉ ለእግዚአብሔር ይሁን። ያ ብቻ አይደለም። እዚህም እንኳን እንድንገኝ፣ እዚች ክፍል ውስጥም እንድንገኝ የእግዚአብሔር እቅድና ፈቃድ እንደሆነ ማሰብ በጣም አስፈላጊ ነው። ልክ ዘመኑ እንደደረሰ በሮማውያን የሮም መንግስት ዘመን መልአኩ ለማርያም ተገልጦ የተናገረው እሷ የተመረጠችው በሰራችው ስራ እና በምግባሯ ወይም በጥሩነቷ ወይም በዘሯ ሳይሆን በእግዚአብሔር ዘንድ ሞገስ ስላገኘች ነው። እኔና እናንተም ደህንነት ያገኘ ነው፣ በምንም ምክንያት አይደለም። እግዚአብሔር በሞገሱ እና በጸጋው ነው ወደ ደህንነት ያመጣን። ክብር ለእግዚአብሔር ይሁን። ሞገስ ጸጋ አግኝተሻል የሚለው ነገር ግን ምንድን ነው የሚለውን ነገር ትንሽ ማሰብ ጥሩ ነው። ሞገስ አግኝተሻል የሚለውን ብቻ ብንመለከት ሁለቱ ቃላት ሞገስ እና አግኝተሻል የሚሉት ናቸው እዚህ ጋር የተጻፉት። እና ሀና ለብዬ እዚህ ጋር አስቀምጫዋሉ። ሞገስ ቅድም እንዳልኩት ጸጋ ማለት ነው። ከዚህ በፊት እንደተባለው የግሪኩ ካሪስ ነው። ትርጉሙም የነጻ ስጦታ፣ የደግነት ስጦታ ማለት ነው። ሞገስ እግዚአብሔር ይመስገን። ሞገስ የሚያገኘው ሰው ስጦታ ተቀባይ ሲሆን በተቀበለው ስጦታ መሰረት ራሱ ተቀባይነትን ያገኘ ነው። በጣም የሚገርም ነው ጽንሰ ሀሳቡ። አሁን እናንተ በእኔ ፊት ሞገስ ከኔ ሞገስ አገኛችሁ ቢባል ባገኛችሁት ሞገስ እንደገና በእኔ ዘንድ ተቀባይነት አገኛችሁ ማለት ነው። እግዚአብሔር የነፃ ስጦታውን ምሕረቱን፣ ጸጋውን ሰጥቶ በዛው ተመሳሳይ ጊዜ እኛ በሱ ዘንድ ተቀባይነት እንዲኖረን ያደረገው። ስለዚህ ሞገስ ሰጥቶናል። በሞገሱ ይቅርታ አግኝተናል። ይህ የነጻ ስጦታ ነው። ግን የነፃ ስጦታውንና ይቅርታውን ካገኘም በኋላ በሱ ዘንድ ደግሞ ምን አግኝተናል? ተቀባይነትን አግኝተናል። ስለዚህ የሞገሱ ዓላማ በስጦታ በኩል ማለትም በነጻ ስጦታ በኩል ተቀባይነት ማግኘትን የሚያሳይ ነገር ነው። እግዚአብሔር ተቀባይነትን ሰጥቶናል ለእኛ። ጸሎታችንን ይሰማል፣ ችግራችንን ያያል፣ መከራችንን፣ ፈተናችንን ይመለከታል ዝም ብሎ ደግሞ አይም ይፈርዳል፣ ይነሳል፣ ይረዳናል። ይህንን ሁሉ ነገር ያዋሃደና ያያያዘ ነገር ነው። ዋና ትርጉሙ ሞገስ በነፃ ስጦታ የነፃ ተቀባይነትን ማግኘት ነው ማለት ነው። ይሄ ታዲያ ከሰው ተፈጥሮና ኃጢአተኝነት ጋር ሲያያዝ በጣም በጣም የሚገርም ሁኔታ ውስጥ ነው የሚያስገባ ማለት የነፃ ምሕረት የነፃ ይቅርታ ማለትም ነው። እዚህ ላይ ሰጪውንና ተቀባዩን ስናይ በጣም እንደነቃለን። ሰጪው እግዚአብሔር ነው። ግን እግዚአብሔር ምንድን ነው? እግዚአብሔር የሚለውን ስናስብ በእኛ የተበደለ፣ በኛ ሁልጊዜ የሚያዝን፣ በእኛ የማይደሰት ነው እግዚአብሔር፣ ኃጢአተኛችን በደለኞች ስለሆነ ግን ይሄ ይሄ በእኛ የተበደለው እግዚአብሔር የተካደው እግዚአብሔር እንደሚገባ ያላከበር ነው እግዚአብሔር እኛን ለመቀበል የነፃ ስጦታን መግለጡ ለሰዎች ይህንም ማድረጉ በጣም የሚገርም ነው። ቆም ብላችሁ ብታስቡ ይገባናሉ የሚለው የሚለውን ነገር ብናስብ የማይገባን በጣም የሚያሳዝን ግን እግዚአብሔር በጸጋው ስላደረገልን ቸርነት የሚያስደስት ደግሞም እንድናከብረው እንድናመሰግነው ሁልጊዜም ለእሱ እንድንቆም የሚያስወስን ኃይለኛ ቸርነት ነው። ግን አግኝተሻል የሚለውን ነገር ስንመለከት አሁን ሞገስ እና አግኝተሻል ነው የተጻፈው። ይሄ የማርያም ያገኘችው የእግዚአብሔር ምሕረት ቸርነት በጣም የሚገርም ነው። የራሷ ያደረገችውን የተሰጣትን መውሰዷን የሚያሳይ ነው። ስለዚህ ይሄ አግኝተሻል የሚለው ዋና ሀሳቡ በሰራሽው ስራ ወይም በጥሩነትሽ ወይም በዘርሽ ወይም በማንኛውም ነገርሽ ሳይሆን እግዚአብሔር በነፃ የሰጠች ስጦታ ነው የሚለውን የሚያሳይ ነው። አግኝተዋለች፣ ሰርታ አይደለም። እንደ ደሞዝ አይደለም። ደሞዝ አይደለም። ጸጋ የነፃ ስጦታ ነው። ሰው ከእግዚአብሔር ጋር በሚኖረው ግንኙነት ከእግዚአብሔር ጋር ግንኙነት ለማድረግ ጸጋ ማግኘት አለበት። ጸጋ ሊሰጠን ያስፈልጋል። የራሳችን ሊሆን ስለዚህ ለማርያም የሆነው ነገር ይሄ ነው። ከእግዚአብሔር ጋር ግንኙነት ለማድረግና ከእግዚአብሔር ጋር የእግዚአብሔርን አላማ መንገድ የእግዚአብሔር አላማ መንገድ ለመሆን ማርያም ያገኘችው የእግዚአብሔርን የምሕረት የነፃ ስጦታ ነው። በምንም በምንም ተመርኩዞ አይደለም እግዚአብሔር ማርያምን የጸጋ ስጦታ የሰጣት። ስለዚህ በተቀባዩ በኩል የተቀበለውን ሞገስ ነፃ ቢሆንም ግን በሰጪው በኩል ነፃው ስጦታ ዋጋ ተከፍሎበት ነው ሁልጊዜ የሚመጣው። አሁን ይህን ብዙ ጊዜ ሲሰበክ የሰማችሁ ይመስለኛል። የነፃ ስጦታው እግዚአብሔር ለኛ ሲሰጠን ይህንን የሚሰጠንን ስጦታ እግዚአብሔር ወደኛ ያመጣው ግን ዋጋ ከፍሎ ነው። ጌታ ኢየሱስ ከድንግል ማርያም ተወልዶ እና በመስቀል ላይ ተሰቅሎ ደሙን አፍስሶ የዘላለም ሞት የሚገባንን ለእኛ የዘላለም ህይወት ለመስጠት ዘላለማዊ ዋጋን ነው የከፈለው በቀራኒው መስቀል ላይ። ጌታ ኢየሱስ ዘላለማዊ ነው በመስቀል ላይ የሞተው ዘላለማዊ ዋጋን ይዞ ነው እኛ የዘላለም ህይወት እንድናገኝ። እግዚአብሔር ይመስገን። ይህንን ከብሉይ ኪዳን ጋር ለማያያዝ እፈልጋለሁ። የጸጋ ታሪክ በብሉይ ኪዳንና በአዲስ ኪዳን። አሁን ይህንን ለማሳየት እዚህ ተመልከቱ ሉቃስ አንድ ቁጥር 30 ላይ ሞገስ አግኝተሻል የሚለው ሞገስ የሚለው ካሪስ ጸጋ ነው ብያቸዋለሁ። ለመጀመሪያ ጊዜ ነው አዲስ ኪዳን ላይ የተገለጸው። አዲስ ኪዳን ላይ ግን ብሉይ ኪዳን ላይ ደግሞ ስትሄዱ ዘፍጥረት 6 8 ላይ ተመሳሳይ ቃል ለመጀመሪያ ጊዜ ተገልጦ ታያላችሁ። በጣም የሚገርም ነው። ይሄ የሆነው ለኖህ ነው። ኖህ የእግዚአብሔር ቃል የሚለው ቁጥር 8 ዘፍጥረት 6 ላይ እግዚአብሔር የዓለም ኃጢአት በጣም አጸያፊ፣ የሰው ልጅ በሙሉ በኃጢአቱ አጸያፊ ከመሆኑ የተነሳ የሰው ልጅ በመፍጠሩ ተጸጸተ የሚለው ቦታ ላይ ኖህ ግን በእግዚአብሔር ፊት ተመልከቱ፣ ተመሳሳይ ቃል ነው። ኖህም ጋር የተጻፈው ሞገስን ምን አደረገ አገኘ ተብሎ ነው የተጻፈው። ኖህ ዓለም በሙሉ የሰው ልጅ በሙሉ ኃጢአተኛ ሆኑ። ኖህና ሶስት ልጆቹ ሚስቶቻቸው፣ የኖህ ሚስት ስምንት ሰዎች ብቻ ናቸው። ያን ጊዜ በእግዚአብሔር ፊት ሞገስን ያገኙት የመጀመሪያው ጸጋ የተጻፈው እዛ ጋር ነው። ሞገስ አገኘ። አዲስ ኪዳን ላይ ደግሞ የመጀመሪያው ጸጋ የተጻፈው ሉቃስ አንድ ሰላሳ ላይ ነው። ማርያም በእግዚአብሔር ፊት ሞገስ አገኘሽ ጸጋ ይሄ በብሉ ኪዳን የመጀመሪያው የጸጋ የተጠቀሰበት ቦታ ነበር። ይህም እግዚአብሔር አዲስ የሆኑ የሆነ ከሰዎች ጋር የሚደረግ ነገር በጀመረበት ጊዜ የተጠቀሰ ነው። ሰዎች በሙሉ ወደ ብዙ ሚሊዮን ሰዎች ሞተው ኖህና ቤተሰቡ ብቻ በህይወት እንዲቀጥሉ ያደረገበት ቦታ ነው። አዲስ ኪዳን ላይም ማርያም ልክ እንደዚሁ ነው። ጌታ ኢየሱስ ክርስቶስ ከእሷ ተወልዶ ሰዎች የአዲስ ኪዳንን ህይወት እንዲገቡበት የተደረገበት የመጀመሪያ ቦታ ነው። ግን በብሉይ ኪዳን አማኞች ሁሉ፣ በአዲስ ኪዳንም አማኞች ሁሉ አማኞች ሰዎች በእግዚአብሔር አማኞች እንዲሆኑ ያደረጋቸው ነገር ሞገሱ ብቻ ነው። የእግዚአብሔር ሞገስ ነው፣ ልክ ማርያም እንዳገኘችው። ኖህም በእግዚአብሔር ፊት ያገኘው ሞገስን ነው፣ ሰርቶ ያተረፈው ነገር አይደለም። አሁን ጸጋን ለመገንዘብ በጣም ብዙ ሰዎች ይከብዳቸዋል፣ አሁን ባለንበት ዘመን። ከዚህ የተነሳ ነው በኋላ ሁለት አይነት ሃይማኖቶች እንዳሉ እምገልጸው። ሁሉን ነገር በመግዛት ስለምናገኘው ይሄ ነገር እዚህ ጋር መሳሪያ ነው። ፔጁን ይገለባበጥልኛል። ይሄ ተገዝቶ ነው የመጣው ይሄም ተገዝቶ ነው የመጣው እቺ ወረቀት ተገዝታ ነው የመጣችው። ስለዚህ ሁሉ ነገር በግዢ የመጣ ስለሆነ ነጻ ስጦታን የእግዚአብሔርን ጸጋ ለመገንዘብ ሰዎች በጣም ይከብዳቸዋል። ደህንነት ሊገዛ ግን አይችልም። ሊሆን የሚችለው በነፃ ብቻ ነው፣ ልክ ማርያም እንዳገኘችው። ኖህም በእግዚአብሔር ፊት ያገኘው ሞገስን ነው። ኖህ ያገኘው ሞገስ ማለትም ጸጋን ነው። ሁለቱም ሞገስን ነው ያገኙት። ኖህ አገኘ የተባለው ሞገስ በብሉይ ኪዳን መጀመሪያ ተጠቅሷል። ይሁን እንጂ የተገለጠው ሞገሱ እንደተገኘ እንጂ እንደ ስራ ውጤት አይደለም። እንደ ስራ ውጤት አልተቆጠረም። ይህንን መገንዘብ በጣም ጥሩ ነው። የጸጋ ታሪክና ደህንነት አሁን ወደ መጨረሻዬ፣ ወደ ማጠቃለያ እየተንደረ እንደረኩ ነው፣ ግን ጥቂት ነጥቦችን አነሳለሁ። የጸጋ ታሪክና ደህንነት በአለም ላይ ያሉ ሃይማኖቶች ሁሉ በደንብ ይሄ የዓለምን ሃይማኖቶች በሙሉ ሰብስባችሁ ብታጠኑ የዓለም ሃይማኖቶች ሁለት አይነት ብቻ ናቸው። ሁሉም በሁለት ቡድን ብቻ ነው የሚጠቃለሉት እና አንደኛው ምን አይነት ሃይማኖት ነው? ሰው በአምላክ ዘንድ ተቀባይነት ኖሮት መንግስተ ሰማይ እንዳለ የሚያምኑ ሃይማኖቶች ቢሆኑ ሃይማኖቶቹ ወደ መንግስተ ሰማይ የሚገባው በስራው በደግነቱ፣ በመልካምነቱ፣ በጥሩነቱ በኩል ነው የሚል ነው። ማለት ሰው ከእግዚአብሔር ጋር ታርቆ የእግዚአብሔርን መንግስት መውረስ የሚባለው ነገር በሃይማኖት ውስጥ ካለ ጥሩ መሆን አለበት፣ ጥሩ መስራት አለበት፣ የሃይማኖቱን ህግጋት ሁሉ ማክበር አለበት። ያለበለዛ ወደ መንግስተ ሰማይ ሊገባ አይችልም። አንዳንድ ሃይማኖቶች እንዳውም እግዚአብሔር በፊቱ ስትቆሙ ሚዛን አስቀምጦ ጥሩ ስራችሁንና መልካም ስራችሁን በሚዛን ላይ ምን ያደርገዋል ይመዝነዋል ይላሉ። ሚ ጥሩ ስራችሁ ከከበደ ትገባላችሁ፣ መጥፎ ስራችሁ ከከበደ ትወጣላችሁ። ይሄ ነው የብዙዎች ሃይማኖት ትልቁ መሰረት ይሄ ነው። የሁለተኛው አይነት ግን ሰው ኃጢአተኛ በመሆኑ ከእግዚአብሔር ጋር ለመታረቅ ምንም በእግዚአብሔር ፊት የሚያቀርበው ነገር የሚያመዛዝነው ሚዛን ላይ የሚያስቀምጠው ስለሌለው መዳን ካለበት ሰው ሚድ ነው በምንድን ነው በጸጋ ብቻ ነው። ስለዚህ መጽሐፍ ቅዱሳዊው ሃይማኖት ብቻ ነው መጽሐፍ ቅዱሳዊ ሃይማኖት ማለት ይከብደኛል፣ መጽሐፍ ቅዱሳዊ ክርስትና ብቻ ነው። ደህንነት ወይም መንግስተ ሰማይ መግባት በምንድን ነው የሚለው በጸጋ ነው የሚለው ሌላው በዓለም ውስጥ አሉ የሚባሉ ሃይማኖቶች ትምህርት ሲሆን፣ ሁለተኛው ግን መጽሐፍ ቅዱሳዊ ክርስትና ትምህርት ነው። ይህንም በደንብ በደንብ አንጥረን ከያዝን ነው ክርስትና በደንብ ልናከብረውና ደግሞም እንደ እግዚአብሔር ቃል ለመሆን ራሳችንን ልንሰጥ የምንችለው። ስለዚህ ደህንነት የሚባለው ነገር ከእግዚአብሔር ጋር ታርቆ የእግዚአብሔር መንግስት አባል ለመሆን የሚቻለው በጸጋ እንጂ በሌላ በምንም ነገር አይደለም። ሐዋርያው ጳውሎስ ከአይሁድ እምነት በጸጋ የዳነሰው ነበር። ጴጥሮስም ዮሐንስም ሁሉም የብሉይ ኪዳን እምነትም የጸጋ እምነት ነበር። ሰው የሚድነው በተከፈለለት ዋጋ በኩል እንጂ በከፈለው ዋጋ በኩል አልነበረም። አሁን አንዳንድ ሰዎች ምን ይላሉ? የብሉይ ኪዳን እምነት እውነተኛ አማኞች የነበሩበት እምነት ስርዓቶችን በመፈጸም የተደረገ እምነት ነው ይላሉ። ልክ አይደለም። ብሉይ ኪዳን ላይ እናንተ ወደ እግዚአብሔር ስትቀርቡ ይዛችሁ እንድትቀርቡ የምትጠየቁት ነገር ወይ እንስሳ እንዳቅማችሁ ወይ አእዋፍ ነው። እነዚህ በሙሉ በመሰዊያው ላይ ተሰውተው በእነሱ ሞት ምክንያት ነው እናንተ ወደ እግዚአብሔር የምትገቡት። ስለዚህ ጌታ ኢየሱስ በመሞቱ ነው እኛ ወደ መንግሥተ ሰማይ መግባት የቻልነው። ክብር ለእግዚአብሔር ይሁን እና አሁን የመጨረሻ ነጥቤ የማቀርበው የጸጋ ታሪክና ምሳሌዎቹ የሚል ነው። በደንብ ስሙኝ። መጽሐፍ ቅዱሳችን የተሞላ በጸጋ ታሪክ ነው። በሙሉ መጽሐፍ ቅዱስ የጸጋ ታሪክ ነው። እና የጸጋ ታሪክ የሆነው ከመጀመሪያ ጀምሮ ነው የጸጋ ታሪክ የሆነው እና ሁሉንም መጥቀስ አይቻልም። ነገር ግን ሁለት ምሳሌዎችን ላቀርብላችሁ ፈልጋሉ። አንደኛው የአብርሃም ምሳሌነት ነው ሮሜ ምዕራፍ አራት ከቁጥር አንድ እስከ አምስት ላይ ስለ አብርሃም ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ተናግሯል። ሮሜ ምዕራፍ አራት ላይ ይህንን ሮሜ ምዕራፍ አራትን ደህንነት የሚባለው በስራ ነው ብለው የሚያምኑ ሰዎች ሊቋቋሙት የማይችሉት ጥቅስ ያለበት ነው። በደንብ በአእምሯችሁ ብትይዙት ጥሩ ነው። ሮሜ ምዕራፍ አራት እንዲህ ይላል፣ ታዲያ በስጋ በኩል አባታችን የሆነው አብርሃም ምን አግኝቷል እንላለን? የሚል ጥያቄ ጠይቅና አብርሃም በስራዎች ጸድቆ ቢሆን ኖሮ እሱ የሚመካበት አለው፣ በእግዚአብሔር ፊት ግን አይደለም ይላል። ታያላችሁ አብርሃም በስራ ጸድቆ ቢሆን ኖሮ ይህን ስለሰራው ነው ይህን ስላደረግኩ ነው የጸደግኩት ብሎ ሊመካ ይችል ነበር። ግን በእግዚአብሔር ፊት አይደለም ይላል። ታዲያ መጽሐፍ ውስጥ ምን ይላል ብሎ ይጠይቅና አብርሃምም በእግዚአብሔር አመነ፣ ለሱም ጽድቆ ነው ተቆጠረለት። ልክ ይሄ ምን ማለት ነው? ይህንን ስትመለከቱ ምንድን ነው የሚያሳየው? እኛ የዳን ነው እና የምንድነው ነው በጸጋ ነው። ግን ጸጋውን የምንቀበለው በምንድን ነው? በእምነት ነው የሚለውን ነው የሚያሳየው። አሁን ኤፌሶን ምዕራፍ ሁለት ላይ ቁጥር ስምንት ቅድም አንብቤ አለው በእምነት በኩል በጸጋ ድናችኋል። የዳናችሁት በጸጋ ነው። ግን ጸጋውን የተቀበላችሁት በምንድን ነው? በእምነት ነው፣ በእምነት በኩል ነው። ስለዚህ አብርሃም እንዴት የጸደቀው በእምነት ነው፣ ነው የሚለው አብርሃም እግዚአብሔርን አመነ፣ ለሱም ጽድቅ ሆኖ ተቆጠረለት። ይሄው በጸጋ ነው የምትድ ነው ብሎ ሲሰጠው፣ አዎ ልክ ነው በጸጋ ነው የምድ ነው ብሎ ተቀበለ። በእምነት ነው። ከዛ ቀጥሎ ቁጥር አራት ለሚሰራው ለሱ ደሞዙ ጸጋ ሆኖ አይቆጠርም እዳ ነው እንጂ። ሆኖም ለማይሰራው ለሱ ነገር ግን አመፀኛውን በሚያጸድቅ ለሚያምነው የእሱም እምነት ጽድቅ ሆኖ ይቆጠርለታል ይላል ይሄ አሁን ከቁጥር አንድ እስከ አምስት ያለው ነው ሮሜ ግን ሮሜ አራት ቁጥር ስድስት እስከ ሰባት ስለ ዳዊት ደግሞ ይናገራል አሁን ቅድም ያነበብኩላችሁ የመዝሙር 32 ቁጥር አምስት ና ስድስት ላይ በግልጽ ተጽፏል ምን ይላል ቁጥር ስድስትና ሰባት ላይ ዳዊትም ደግሞ የዳዊት ምሳሌነት እግዚአብሔር ያለ ስራዎች ጽድቅን ለሚቆጥርለት ሰው ብሩክነት እንደገለጸው አመፃቸው የተሰረየላቸው ኃጢአታቸው የተከደነላቸው እነሱ ብሩካን ናቸው በማለት ተናገረ። ጌታ ኃጢአቱን የማይቆጥርበት ሰው እየተባረከ ነው። ልክ መዝሙር 32 ያለው ላይ ነው እዚህ ጋር የተጠቀሰው። እና ዳዊትም፣ አብርሃምም፣ ይስሐቅም፣ ያዕቆብም የብሉይ ኪዳን ነቢያት በሙሉ የጸጋ ታሪክ ምሳሌዎች ናቸው። ስለዚህ ሐዋርያው እነዚህን ከጠቀሰ በኋላ ምን ብሏል? እዚህ ሮሜ ምዕራፍ አራት ላይ በጣም ሚገርም ነገር ተናግሯል። ይህንን ብታስተውሉት በጣም ጠቃሚ ነው። ምን አለ? እነዚህን ነገሮች ዳዊትንም አብርሃምንም ከጠቀሰ በኋላ ቁጥር 22 እስከ 25 ላይ ምዕራፉን ሲያጠቃልል እንደዚህ ብሏል። ስለዚህም ለሱ ጽድቆ ነው ተቆጠረልን ለአብርሃም ነገር ግን ያ ለሱ ተቆጠረለት የሚለው ስለ ሱ ብቻ የተጻፈ አልነበረም። ነገር ግን ስለ እኛ ጌታችንን ኢየሱስን ከሙታን ባነሳው በሱ የምናምን ከሆነ ለእኛም ደግሞ ልክ ለአብርሃም ጽድቅ ሆኖ ተቆጠረለት እንደተባለ ለእኛም ይቆጠርልናል። እሱም ለኃጢአታችን አልፎ ተሰጥቶ ለእኛም ጽድቅ እንደገና ተነስቷል። ታያላችሁ፣ መጽሐፍ ቅዱስ በሙሉ የጸጋ እምነት ነው ለአብርሃም የተቆጠረው ጽድቅ በእምነት ለእኛም እንዲቆጠርልን ጌታችንን ኢየሱስ ክርስቶስን እግዚአብሔር ሰጥቶን በክርስቶስ በማመን ልክ እንደ አብርሃም የጽድቅ ሞገስ ተቀብለን የእግዚአብሔር አማኞች እንድንሆን ተደርገናል። የጸጋ ታሪክና የአሁኑ ዘመን ይሄ ሞገስ ጸጋ ዛሬም ይሰጣል። ቤተ ክርስቲያን ያለችው ለዚህ ዓላማ ነው። አምልኳችን ሁሉ የጸጋ ውጤት ነው። የምናከብረውም በጸጋ የዳንን ከመሆናችን የተነሳ ነው። ስለዚህ የምናከብረው እግዚአብሔርን ነው። ጸጋ የተገኘ ነገር ነው። ለእኛ የተሰጠንና የተቀበልነው ነገር ነው። ከእግዚአብሔር የተቀበልነው ነገር ነው። እኛ ጸጋ በምናገኝበት ጊዜ ሕይወታችን ይለወጣል። በጣም አስደናቂ የሕይወት ልምምድ ውስጥ እንገባለን። አዲስ ልብ፣ አዲስ ነፍስ፣ አዲስ ሕይወት ይሆንልናል። የዓለም አመለካከታችን ሙሉ በሙሉ ይቀየራል እና እግዚአብሔርን የምናከብር ሰዎች እንሆናለን። ማርያም እዚህ ሉቃስ ምዕራፍ አንድ ላይ ቁጥር 46 እስከ 47 ምን ብላለች? ይሄ ይሄ ሁሉ ነገር ስለገባት ልክ ጸንሳለች። ያን ጊዜ ልክ እንደ ጸነሰች ምንድን ያለችው ማርያምም አለች ነፍሴ ጌታን ታከብረዋለች፣ መንፈሴም ባዳኜ በእግዚአብሔር ተደስታለች ብላ ነው የተናገረችው። ኖህም ልክ እንደዚህ ብሎ እንደነበረ ምንም ጥርጥር የለውም። ኖህም ጸጋን አገኘ። ከሞት ስምንት ሰዎች በሱ ጸጋ በኩል እነሱም በእርግጥ አምነዋል ድነዋል። ልክ በማርያም ጸጋን በማግኘቷ ጌታ ኢየሱስ ወደ ምድር መጥቷል። እና እሱም በማመን ደግሞ እኛም ልክ እንደ አብርሃም ደግሞም እንደ ዳዊት ደግሞም ልክ እንደ ማርያም ነፍሳችን ጌታን የምታከብረው ባዳኛችን በእግዚአብሔር የምንደሰት ሰዎች እንድንሆን እግዚአብሔር ይህንን ጸጋ ገልጦልናል። እና የጸጋ ታሪክ አስደናቂ ነው፣ መጨረስ አይቻልም። የብሉይ ኪዳንም የአዲስ ኪዳንም አማኞች በሙሉ የጸጋ ታሪክ ምሳሌዎች ናቸው። ክብር ሁሉ ለእግዚአብሔር ይሁን። ከዚህ በላይ አልሄድም፣ እዚ ጋር እጨርሳለሁ። የመጨረሻውን መዝሙር ከናንሲ ጋር ዘምረን እንጨርሳለን። ቁጥር ሰባት